From the Voice of America, Washington. Go, go, VOA. VOA. ሰላም ጤና ይስጥልኝ። እንደምን አምሽታችኋል? የእሁድ ምሽት የጋቢና ቪኦኤ መርሃ ግብር ጀምሯል። ኤደን ገረመው እያስተናገድኳችሁ አመሻለሁ። አብራችሁን ቆዩ። ዛሃራ ለገሰ የስነ ልቦና ባለሙያ ናት። ላለፉት ጥቂት የማይባሉ ዓመታት ወጣቶችን፣ ባለትዳሮችን፣ የተለያዩ ግለሰቦችን በስነ ልቦናና በማማከር አገልግሎት እንዲሁም ደግሞ ተቋማትን በማሰልጠና በማብቃት ላይ ስትሰራ ቆይታለች። ከቅርብ ጊዜ ወዲህ በማህበራዊ መገናኛ ብዙሀን ላይ አስክ ዛሃራ በተሰኘ ድረገጽ በኩል ብቅ እያለች በተለያዩ ርዕሰ ጉዳዮች ላይ የምክር አገልግሎት ትሰጣለች። በተለይ ደግሞ ከኮቪድ-19 ወረርሽኝ መከሰት በኋላም ወጣቶችን በዙም ላይ በማሳተፍ ታወያያለች፣ ትመክራለች። ለዚህ ሳምንት እንግዳዬ ናት። በቀጣይ በሚኖረን የግማሽ ሰዓት ቆይታ ዛሃራ በወጣቶች ላይ ማህበራዊ ሚዲያው ስለፈጠረው ጭንቀት ስለ ወላጆችና ልጆች ቅርርብ፣ ወጣቶች ጓደኞቻቸውን ከምን አንጻር መምረጥ እንዳለባቸው፣ እንዲሁም ራስን መሆን ማለት ምን ማለት እንደሆነና ታዳጊ ወጣቶች ተጽዕኖን ለመቋቋም ምን ማድረግ እንዳለባቸው አጋርተኛለች። መሀል መሀል ላይ በሙዚቃ አረፍ እያልን የዛህራን ቁም ነገር እንቀስማለን። እናንተም አብራችሁን ስለሆናችሁ እያመሰገንኩ ዛሃራ በአስክ ዛሃራ በኩል ወጣቶችን ማወያየት ለምን እንደጀመረች ከምታብራራበት ውይይታችን ይጀምራል። ጀመርኩት። አንዳንዴ የተለያዩ ክለቦች ጋር እየሄድኩኝ በነፃ ስልጠና ሰጣቸው ነበረ። ትምህርት ቤት ክለቦች ይሆናሉ፣ የዩኒቨርሲቲ ክለቦች ይሆናሉ፣ እነሱ እየጠሩኝ እጄ የሰጣቸውን። ኮቪድ ከመጣ በኋላ ደግሞ እኔም ፍላጎትም ስላለኝ በኮቪድም ደግሞ ብዙ ነገር ችግር ስለነበረ ከአምቦ ጋር እና ከልቦና ጋር ከቤተሰብ ጋር የተለያዩ ነገሮች ላይ ችግር እያየን ስለሆነ በኛ ስራችን ብዙ ማድረግ ጀመርኩኝ። ስለ ቤተሰብ፣ ስለ ኮቪድ ጤና ሰራተኞች ላይ ያሉት ዶክተሮች፣ ነርሶች ላይ የሚገጥማቸው ነገር ጭንቀት ከኮቪድ ጋር የተያዘ ከዛ ደግሞ ብዙ መስማት የጀመርኩት ምንድን ነው በሶሻል ሚዲያ በአስክ ዛሀራ ጥያቄዎች መምጣት ጀመሩ። ወጣቶች የተለያዩ ወጣቶች ጭንቀት አለብኝ፣ ይደበረኛል፣ ብቻዬን ነኝ እያሉ የተለያዩ ነገር ሲያደርጉ እነዚህ ልጆች ድጋፍ የሰጠዋቸው ድጋሚ አፕሮች አድርጉኝና ለምን አንጀምርም አሉ። ስለዚህ በየቅዳሜ ቅዳሜ አንድ ሁለት ሶስት ይሆናል ብቻ እንደዚ አረጉኝ እና ጥያቄዎችም ብዙ ጊዜ እንዴት አድርገው ከወላጆቻቸው ጋር እንዴት መስማማት እንዳለባቸው ወይ ጭቅጭቅ ካለ ይሆናል የተለያየ ብቻ የቤተሰብ ጉዳይም አለ ከራሳቸውም ደግሞ ያላቸው ጉዳይ ይል። ትምህርት ስላቆሙ ይሆናል። ወይ ከዩኒቨርሲቲ የመጡ ልጆች አሉ ከቤተሰብ ጋር የሚኖሩ የተለያየ ነገሮች አሉ። ብቻ እሱን እሱን እንዴት አርገን ነው ማለፍ የምንችለው፣ እንዴት አርገን ራሳችን መጠበቅ ያለብን የሚባል ነገሮች እየመጣ ስለነበረ እንደዛ ጀምረናል። አሁንም ደግሞ ወደ መስከረም አካባቢ እያሰብኩት በወራንዴ እንደዚህ ብቀጥል ደስ ይለኛል። ምክንያቱም ያየሁት ኒዶ አለ በጣም ከባድ እድሜ ነው። በጣም ራሳቸው ጭንቅላታቸው በጣም ነው የሚያድገው ብዙ ነገር ይሰማቸዋል ደግሞ መሀል ላይ ነው ያሉት። ያ ማለት ህፃንም አይደሉም ትልቅ ሰውም አይደሉም። ስለዚህ ዴቨሎፕመንት ስቴጅ ይባላል የእነሱ ደረጃ ላይ ያሉበት ላይ ወደ ጓደኞቻቸው ነው የሚሄዱት፣ ተሰብሳ ሳይሆን ስለዚህ እሱ ራሱ መጀመሪያ የሻሁን ትምህርት ቤት ቢሆንም ዩኒቨርሲቲም ቢሆንም አም ደጋሚ ከቤትም ጋራ ሲገላገሉ በፊት ቀለል ያለ ውይይት ካለ እንደሆነ ልጆቹ ቤተሰቦቻቸው ጋር ይመለሳሉ፣ ይቀላቸዋል። ግን ብዙ ጊዜ እንደምናውቀው ሀገራችን ብቻ አይደለም የትም ሀገር ብንሄድ ወጣቶች ከወላጆች ጋራ እየራቁ ነው የሚሄዱት። አስራ ሶስት አስራ አራት አስራ አምስት አካባቢ ወደ ጓደኝነት የሚሄዱት እንጂ ወደ ቤተሰብ አይሄዱም። ስለ ኑሮ እያሰቡ ነው። የራሳቸው ምንለው ነገር አለ አይደንቲቲ ቨርስስ ሽን የሚለው አለ። ያኔ ላይ ራሳቸውን ያወቁ ልጆች የራሳቸውን አይደንቲቲ ያውቃሉ። ካልሆነ ደግሞ ኮንፊውዥን ይመጣል። ከራሳቸው ጋር ጥሩ ግንኙነት የለም ማለት ነው። ብዙ ጊዜ ይሄ ልጆችን ቤተሰብም የሚረዳቸው ነው። ትምህርት ቤት የሚረዳቸዋል፣ ጓደኞቻቸውም ይረዳቸዋል። ግን እዛ ላይ ደግሞ አሁን በዚህ በኮቪድ ምክንያት የምናየው ምንድን ነው ለአንድ ላይ በቃ ብዙ ጊዜ ብቻቸውን ጓደኞቻቸው ጋር የሚያሳልፉትን አሁን አንድ ክፍል አንድ አምስት ሰው ስድስት ሰው ሰባት ሰው ሊኖር ይችላል ማለት ነው በሀገራችን የማለት እኔ ልጆች ከሆነ የሚኖሩት የራሳቸው ፕራይቬሲ ነበራቸው፣ የራሳቸው ጓደኞች ነበራቸው። ከባድ ነው። ሌላ ደግሞ ትንሽ አውቀውት አበገባሽ ብቻቸውን ኖሮ ዶር ሜዶ ኖሮ አሁን ቤት ሲቀላቀሉ ትንሽ ያደጉበት ነገር አለ። አይተውታል፣ ኑሮ አይተውታል፣ ብቻቸው መኖር አይተዋል። አሁን ግን ወላጅ ደግሞ የሚያየው ልክ እንደ ሕፃን አርጎ ነው የሚያቸው። እያ ደግሞ ትልቅ ጭቅጭቅ ይመጣል ማለት ነው። እንደዚህ ጊዜ ሲኖር አሊስ ልጆቹ ቦታ መስጠት እና ዙም ጀመርን እና በጣም በጣም የሚገርም ነገሮች ነበረ። ጥያቄ የሚጠይቁት ለወጣት ብቻ ነው ባይተው ይሄን ዙም የምናረጉ የምናደረገው አዳልቶችንም አልፈለጉም። ለምን በደንብ አርገ ቀለል አድርጓቸው ሳይፈሩ እንዲናገሩ ና እርስ በራሳቸው እንዲነገሩ ማለት ነው። በዛ ነው የጀመርነው። ምን አይነት ጥያቄዎች ናቸው በብዛት አሁን በዚህ ወቅት እየተነሱ ያሉት? አንደኛው ትልቁ ስለ ስለ ነገ ጉዳይ ትምህርት ጨርሳለሁ ወይ ግራጁዌት አረጋለ ወይ፣ ከዚህ በኋላ ደግሞ ምን አይነት ኑሮ ነው ምኖረው። እሱ በጣም ጭንቀት አለን። ሁለተኛ ደግሞ አልቻልኩትም አለ ብዙ ስድስት ወር ሆነ ቋም አይደለም እንዲህ ና በስድስት ወር ውስጥ ጭንቀት መጣ። ይህ ጭንቀት ማለት የአእምሮ የልቦና ጭንቀት ሰው እሱ ላይ በጣም ይጠይቁኝ ነበረ። ሌላ ደግሞ ኢቨን እስከ ራስን ለማጣት ድረስ ለመግደል ድረስ ያሉ ጥያቄዎችም ነበሩ። በቃኝ አልፈልግም፣ እንደዚህ የሚቀጥል ከሆነ የሚሉ ነበሩ። ሌላ ደግሞ የቤተሰብ ጉዳይ ላይ በጣም በጣም በጣም በጣም ያ ማለት ምንድን ነው እናትና አባት ጋር ያለው ግጭት እነሱን እንደሚጎራቸው እናትና አባት ሲጣሉ፣ እኔ ምንድን ነው ማድረግ ያለብኝ? በጣም ጥሩ ጥያቄዎች ናቸው። ነኝ ነው ማገዝ አለብኝ እናቴን፣ ወይስ መሀል ነው የምገባ፣ ወይስ አባቴ የምናገረው? ወይ ሌላ ደግሞ ሁል ቀን እኔ ላይ በቃ አንድ ነገር ማድረግ አልችልም፣ መተንፈስ እንኳን አልችልም። መስም ብለው ምናምን ነገር ስላረግ ቁጣ ነው እንዲያረግ እንዲያረግ ምናምን ይባላሉ ይላሉ። ደግሞ የራሳቸው እህትና ወንድሞች እዛ አካባቢ ያሉትን ቤት ውስጥ ዘመድም ቢሆን ከነሱ ጋራም ግጭት ይኖራል። ትልቁ ነገር ደግሞ የቦታ ማለት በዩኒቨርሲቲ ተማሪዎች ቤት ሲመለሱ ትዜለኛ አንድ ወለድዎች ናቸው ያሉት የኔ አልጋ፣ የኔ ፍራሽ ለልያሶ ተሰጥቶ ነበረ። የት ምተኛው ከማጋ ምተኛው ቦታ የለኝም። የቤት ስራ መስራት አልችልም። በጣም ድምፅ አለ። በጣም ከዛ ነው የሚጀምረው ማለት ነው። ስለዚህ የተለያየ ጥያቄዎች አሉ እና ብዙ ጊዜ እንዲህ ታሪክ ከሰው ጋር ያለው ግጭት ወይ ከቤተሰብ ጋር ወይ ከግብታት የሚችለው እና በጣም እየበዙ ነው። ጭቅጭቅ ማለት ነው፣ ጥቃት ማለት ነው። ከእናትና አባት ጋር ያለ ጉዳዮች ላይ ልጆቹ እያዩ ነው። ለምን እናትና አባትም ጭንቀት አለባቸው። ገባሽ በዚህ ጉዳይ ስራ ላይ ይችላሉ፣ መጣት አይችልም። ያ ሁሉ ጭንቀት ልጆቹ ላይ የሚያደርጉት ይሄ እንግዲህ ተግባቦት ወይ የኮሚኒኬሽን ክፍተት እንዳለም ያሳያል። በትውልድ መካከል ያለውን ክፍተት እንዴት ማቀራረብ ይቻላል? አሁን ይሄ ነገር ከወላጅ እና ከልጆች ጋር ያለው ኮሚኒኬሽን ጋፕ እንዳለው ይህ ከድሮ የሚታወቀ ነገር ነው። አዲስ ነገር አይደለም። ግን አሁን በዛ አንድ ክፍል ብቻ ስለሆኑ አንድ ቤ ስለሆኑ አንድ ቤት ውስጥ ከሆኑ ወይ ኮንዲሚኒየም የሚሆኑ የተለያየ ነገሮች ብቻ አንድ ላይ ነው ያሉት እና ሌላ ጊዜ እናትም አባትም ጠዋት ተነስቶ ወደ ስራ ይሄዳል። ልጆች ትምህርት ቤት ይሄዳሉ። ም ይህ ከድሮም ያለ ነው። ምንድን ነው መደረግ ያለበት ይባላል። ብዙ ጊዜ ልጆች ይደብቃሉ። ለምን? የእናትና አባትን ሪያክሽን ፊት አይተው ነው የሚደብቁት። ስለዚህ ትልቁ ነገር በሪሰርች ይናገራል። ልጆች ከማን ነው መስማት የምትፈልጉት ስለ ሱስ፣ ሴክሹዋል አክቲቪቲ የማለት እንደዚህ ነገሮች ላይ ማን ነው መስማት የምትፈልጉ ከሲሉት ወላጅ ይላሉ። መስማት የሚፈልጉት ግን ከማን ነው የምትሰሙት ሲባል ደግሞ ከጓደኞቻችን፣ ከዛ ደግሞ ትምህርት ቤት። የሚፈልጉት ግን ፍላጎታቸው ከማን ነው ከባላጅ ነው የሚፈልጉት። ያ ማለት ምንድን ነው ዲዛይሩ ለመደጆች ፍላጎት አላቸው ማለት ነው። ከቤተሰብ ጋር መቀራረብና ግን ወላጆች ደግሞ እንዴት አድርገው ኮሚኒኬሽን ማድረግ እንዳለባቸው እንዴት ቦታ ማስተካከል እንዳለባቸው አጣይቃቸው ልጆች በፊት እኮ ነው ዝም የሚሉት ፊት አይተው ነው። ያ ሁሉ ነገር ደግሞ መስተካከል አለበት በወላጅ በኩል ወላጅን ደግሞ አትፈርጅበትም። ልጆች እኮ ማንም እኮ በመጽሐፍ ስንወለድ እኮ መጽሐፍ አይሰጠንም አይደል። እንደ ልጅ ይወለድ የራሱ ዕውቀት ነው ወላጅ ዲቨለፕ ማድረግ ያለበት ማለት ነው። ያ ማለት ምንድን ነው የእኔ መንገድ ብቻ አይልም። ቤተሰብ ወላጅ ማለቴ ነው። ልጆች እያደጉ ሲመጡ ራሳቸው ጭንቅላታቸው እያደገ ነው ብዙ ነገር ያሉ አሁን በአሁኑ ደግሞ እንደምታውቂው ብዙ በተለያየ አክሰስም ስላላቸው ብዙ ኢንፎርሜሽን በኢንተርኔት ማግኘት ይችላሉ። የተለያየ ውቀት ላይ ማለቴ ነው። ስለዚህ መጠየቅ እና ሁልቁን እኔ ብቻ አውቃለሁ ካለ እንደሆነ ነው ወላጅ ልጆች ዝም ብለው የሚሉት ወጣቶች ማለቴ ነው እና ጋፍ ይፈጠራል እና ምንድን ነው፣ ሁላችንም የማህበር ሰው ነን። ሁላችንም እሱን ማጠንከርና ግን ማወቅ የልጆችም መቼ ነው ብቻቸው መሆን የሚፈልጉት መቼ ነው መወያየት የሚፈልጉት። ሁሉም ኢቨንት ላይ መኖር የለባቸው። ገባሽ፣ ለራሳቸው ጊዜ መስጠት እንዳለብን ልጆቹን ምን እያሰብክ ነው፣ ምን እያሰብሽ ነው፣ ይሄ ነገር ይመስሻል፣ ምን እያነበብክ ነው፣ ይሄ ነገር ስታሰብ ምንድነው ብሎ ይሄ የአእምሮ አስተሳሰብ ላይ ጭንቅላታቸውን ኤክስፓንድ ማድረግ፣ በውይይት ልቦናቸውንም እንደዛ ማድረግ። ጣቶቹ እንግዲህ እራሳቸውን መሆን ማወቅ የሚችሉት እንዴት ነው? እዚህ ላይ በጣም መጣን። በጣም ጋይደንስ ያስፈልጋቸዋል እና ትልቁ ነገር ኔ ምለ ምንድነው ልጆቹን ከህፃን ጀምሮ በተቻለ መጠን ምን መሆን ነው የምትፈልገው ብሎ መምህር ከሆነ ትምህርት ቤት ማምህር መሆን እፈልጋለሁ ከተባለ፣ እንዴ ከዚ ትምህርት ቤት አለ እና እዚ ዚ ጋ አንድ መምህር የምናቃታለት፣ ለምን እሷ ጋር ሄዳ አትረዳትም አትረጃትም ይባላል። ሰው ያ ልጅ ምንድን ነው የቅዳሜ ቅዳሜ ፕሮግራም ካለት ካልት ትሄዳለች። ከዛ ሄዳ አስተማሪን ታግዛለች። ከዛ የትምህርት ቤቱን ጉዳይ አስተማሪ እንዴት እንደምታስተምር ታያለች። እና ትልቁ ነገር ምንድነው ኤክስፖዝድ መሆን አለባቸው። እኔ ብዙ ጊዜ እነዚህ ወጣቶች ምንድነው የምጠይቀው ሙቪ ስታዩ በጣም ኢንትረስቲንግ የምትሉት ምንድንላቸዋል፣ በጣም የያዛችሁ የሰባችሁ ስል አይ እኔ አንድ እንደዚህ የፖሊስ ፕሮግራም ወዳለው ወይ ደግሞ ዶክተሮችን ሳይ ደስ ይለኛል፣ አንድ ዶክተር እንደዚህ ሳይንቲስት ሲሆን ምናምን ይሉሻል። የትልቅ ሰው ስራው ምንድን ነው? ልጆችን ኮኔክት ማድረግ ኢንተርንሽፕ እንዲያገኙ ማለት ነው እንዲሰሩ ሰውን ለማየት እኮ ነው። በቃ ይሽ ስለዚህ ወደ ራሳቸው እንዲመለሱ። ከዛ በኋላ ደግሞ ኦኬ፣ ምን አይነት መጽሐፍ ማንበብ ትፈልጋለ የዚህ ርዕስ ላይ ያለበት ማለት ነው እዚህ ላይ ለማድ ከሆነ እኔ ሁለቀን ምንድነው ምለው ኦኬ፣ አሁን እኔ ሳይንቲስት መሆን እፈልጋለሁ ከተባለ ሳይንቲስት ለመሆን ደግሞ ምንድ ነው በጣም ጎብዝና ማር ያለበት ምን አይነት ሳይንቲስት ነው? ኦኬ፣ ፊዚክስ ላይ እንዴት ነው ያጠናሽ ነው? ፊዚክስ፣ ሂሳብ ላይ እንዴትነሽ ባዮሎጂ ላይ እንዴት ነሽ? እየተባለ እንሄዳለን። ይሄን አይነት ኮንቨርቴሽን የሚያስፈልገው አሁን የአስራ አምስት እድሜ ልጅ ከሀያ አምስት እድሜ ልጅ ጋር መነጋገር አለባት ማለት ገባሽ። ይሄ መንተሪ የምንለው ነገር አይደለም። ከዩኒቨርሲቲ ሌላ እኮ ነው እምልሽ ከዛ። ምክንያቱም ዩኒቨርሲቲ ከሄዱ በኋላ ሲወጡ ልምድ ካላቸውም ከሆነ ኢንትረስት ካላቸው ሊያገኙ የሚችላሉ ስራ ነው። ትንሽ የሚገርመኝ የምንድነው ልጆቹ ዝም ብሎ ትምህርት ቤት ይጨርሳሉ፣ ዩኒቨርሲቲ ይገባሉ፣ ከዛ ይወጣሉ። ምንም ልምድ የሚባል ነገር የለም። ከሰው ጋር እንዴት አድርጎ መወያየት እንዳለባቸው ይሄ በትምህርት የሚያውቁት አይደለም። በኤክስፔሪየንስ ነው የሚችሉት። በቃ ከሰው ጋር ያላቸው ግንኙነት ነው ማለት ነው። ወደ ራሳቸው እንዴት ነው የሚመጡት ሲባል እኔ ትልቁ ነገር የማስበው ምንድነው ይሄ ወደ ራሳቸውን ማለት ያለባቸው የሚፈልጉትን ኢንተረስት ወደ ራሳቸው እያነበቡ ኢንተርቪው እያረጉ የተለያየ ነገር እያረጉ ወደ ራሳቸው ይመለሳል። ይህ ነው እድሜው ከአስራ ሶስት ጀምሮ እነሱ አንድ ነገር ላይ ካረጉትን እሱ ላይ ነው ፎከስ የሚያደረጉትና ወዚህ ወደዚህ ወደዛ ሄዶ አንድ ወላጅ ሁሉም ነገር መስጠት አይችልም። ትምህርት ቤቱም አይችልም። አንድ ሰው ዝም ብሎ ኢንፎርሜሽን ማጓዝ ጥሩ አይደለም። ያ ሰው ራሱን የሚያውቀው ለራሱ ጊዜ ሰጥቶ ሁሉም ነገር አይቶ መርምሮ እየሆነኛል ሁን የሚ ከራሱ ጋር የሚወያይበት ጊዜ ያስፈልገዋል ማለት ነው። ካልሆነ እራሱን የማያውቅ ከሆነ ከማይሆን ልጆች ጋራ ልትገናኝ ትችላለች። ወይነሱ እነሱ ማይሆን ውስጥ ሊከፋፍ ይችላል። ለራሷ ክሪቲካል ቲንኪንግ የሚባል ነገር አለ። አስባ አትገባበትም ማለት ነው። እኔ ያው ስጠይቃለሁ አንዳንድ ልጆችን፣ ለምንድን ነው ከእሷ ጋር ጓደኛ የሆን ሹ እኔ እንጂ ለምን? አይ በቃ ጓደኛ ሊሆን ሰው። የእሷ ጥሩነት ምንድን ነው? ካራክተሯ ስላንች ታስብልሻለች ወይ? ለአለችልሽ ወይ? ትደውልልሻለች ወይ? ሰላም ትልሻለች ወይ? ትምህርት ቤት አይ በቃ ብቻዬን እንዳልሆን ነው። ግን ራሷ የምታል ከሆነ አ ይሄ ነገር አይመችኝም። ትምህርት ላይ ፎከስ አታደረግም ወይ እንደዚህ የምታደረግ ነው ይሄ ወሬ ምናምን ስለ አ ያቁትራለች ወይ ደግሞ አይ እሱ ማታ ማታ በጊዜ በትን በጊዜ አይገባም ወይ እግር ኳስ ውጭ እጫወታለሁ እያለ ሌላ ነገር ነው የሚያደርገው። ወይ ወደ ፑል ቤት ገብቶ ይቆያል። እሱ ጋር እየሆንኩኝ አልፈልግም፣ ገንዘብ ማውጣት አልፈልግም፣ ወይ ደግሞ አባት ይቆተኛል ብዬ እፈራለሁ። ግን ጓደኝነቱን ስለፈለኩት ከሱ ጋር እሄዳለሁ ብሎ ሳያውቀው ወደ ሱስ ይገባል ማለት ነው። ራሱን የሚያከሆነ ግን ከእሱ ጋር ይሆንና እንደዚህ ፑል ቤት ሲገባ ምናምን ምን ይላል ይኖባት ቀነገ እንገናኝ፣ ለምን እግር ኳስ አንጫወትም? አሁን ግን ቤት ይሄዳለ። ያ ማለት ራሱን ያውቃል ማለት ነው። ዝም ብሎ አይገፋም ማለት ወጣቶች እንግዲህ በአሁኑ ሰዓት በጣም በብዙ ተጽዕኖች ውስጥ ናቸው ያሉት። ከእድሜ አንጻር አቻ ግፊት አለባቸው፣ እንዲሁም ደግሞ ማህበራዊ ሚዲያ እስቲ ስለሱ እስክ እንደዛ አይነት ተጽዕኖ እንዴት ነው መውጣት የሚቻለው? የራሳቸውን አይደንቲቲ ካወቁ ጠንከር ያሉ ከሆኑ ወደዛ ውስጥ ብዙም አይገቡም። የራሳቸውን ስታይል ነገር ያደርጋሉ። ይልቁ ነገር የፋውንዴሽኑ ላይ ነው ላይ ወላጅ እራሳቸውን እንዲተማመኑ ማድረግ አለባቸው። ይሄ በስድስት በሰባት በስምንት በዘጠኝ በአስር የሚጀምር ነው። እምቱም አስራ ሶስት ላይ ነው። በጣም ይከብዳቸዋል። አስራ ሶስት አስራ አምስት ይከብዳቸዋል። እና ምንድነው እኔ ማነኝ እኔ እንደዚህ እወዳለሁ እኔ እንደዚህ ብሎ ከራሳቸው ጋር ካልተወያዩና ካልተነጋገሩ እና ቤተሰብም ደግሞ ሰፖርት ካላደረገ ወደ ውስጥ በደንብ ይገባል። ሌላ ደግሞ ይሄ ሶሻል ሚዲያ ላይ የምታየው ነገር አላደለ፣ የተለያየ የእውነት ያልሆኑ ነገሮች ማለት ነው አሁን ወይ አሁን የፈረደበት ትልቁ ነገር እስፔሻሊ በዚህ በፊልተር ሆኖ በጣም ቆንጆ ሰው ያሉ አለባበስ አይተው እነሱን ይፈልጋሉ። የሚገርምሽ ነገር አሁን ነገር ያለው ነገር ወደኛ ጋም እየመጣ ነው። ከራስ ጋር የተያዘ ፕርሰፕሽን ማለት ነው። እና በጣም ከሰው ጋር ኮምፒቲ እያደረጉ የሌላቸውን ገንዘብ ልብስ እየገዙ ምናምን እንደዚህ ያለ አደለ የሌላቸው ነገር እያደረጉ ካላቸው ነገር ጋር ካልተመሳሰለ በጣም ይከብዳቸዋል። አሁን ውስጥ ነው የሚገቡት ወደ ወንጀል ነው የሚገቡት ከባሽ የተለያየ ልብስ ፈልጋለሁ። ትልቁ ነገር ደግሞ ምንድን ነው? አካባቢያቸው ማነው ያለው? ማለት ጓደኛ ጓደኞች ነው ያሏቸው። እነሱም አሁን አካባቢያቸው ሁሉም እንደዛ ከሆኑ እነሱም ይሆናሉ ማለት ነው። ገባሽ ፌርፓሽ እንዳልሽ። ምክንያቱም ልጆች በዛ እድሜ ጓደኞቻቸው ነው የሚያዩት። እዚህ ላይ ስንነጋገር እኔ ወላጆችን ሳሰለጥን ምንድነው፣ ልጆች ጓደኞቻቸውን እንዲመርጡ የምታደርጉት? እድሜያቸው ወደ ስድስት ሰባት እሚለያሉ። ምክንያቱም በጣም ይከብዳል። በአስራ አምስት በአስራ ሶስት በአስራ ስድስት አካባቢ ከድሮ አንድ ላይ ያደጉ ወይ ደግሞ አንድ አላደለ እንደዚህ ከተዋወቁ ሞር ጠንካራ የሚሆን ይመስለኛል። ይሄ ግን አዲስ ነገር ሲሆን ይከብዳል። ምክንያቱም ናይታወቅ የሚገቡበት አንድ ላይ ያደጉ ልጆች ሊቀየሩ ይችላሉ። ግን ኦፕሽን ይኖራቸዋል። አንድ ልጅ ብቻ ላይ አይደለም። አድማጮቻችን እንግዲህ ጋቢና ቪኦኤ ላይ ናችሁ። እንግዳዬ ደግሞ የስነ ልቦና ባለሙያዋ ዛሀራ ለቀሰ ናት። ጨዋታችን አላለቀም፤ እዚህ ጋር ግን ትንሽ በዘሪቱ ከበደ አዲስ ዘፈን አረፍ እንበልና ስንመለስ ደግሞ ዛሀራ ወጣቶች በማህበራዊ ሚዲያ ላይ የሚያደርጉት መዘላለፍ ራስን እስከ ማጥፋት ደረጃ እያደረሰ ነው ትለናለች፤ መፍትሄውንም ጠቁማለች። ከጋቢና ቪኦኤ ጋር ኤደን ገረመ ነኝ። አብራችሁን አምሹ። it's lies i quite sure የእሁድ ምሽት እንግዳችን የሥነ ልቦና ባለሙያዋ ዛሐራ ለገሰ ከሙዚቃው በፊት ታዳጊ ወጣቶችን በኮቪድ-19 ወቅት ለከፍተኛ ጭንቀት እንደተዳረጉ አጫውታን ነበር። አሁንም ውይይታችን ይቀጥላል። ዛሐራ፣ መገናኛ ብዙሃንና ማህበራዊ ሚዲያ በወጣቶች ህይወት ላይ ያላቸውን ተጽዕኖች እንዴት መቋቋም እንደሚቻል እንዲህ ትነግረናለች። ህጻናቶቹ አነስካሉ አያስፈልጋቸው። እኔ ወጣት ላይም የሚከብድ ይመስለኛል። ግን ቡሊንግ የሚባል ነገር አለ፣ ልጆችን ማስፈራራት። እሱ ላይም ሰርተን ነበረ አንድ ላይ ዙም ላይ እና በጣም አለ እና ልጆች ይደብቃሉ ወላጅን እና ትንሽ ደግሞ አንድ ነገር ከተጀመረ አሁን ምንድን ነው የሚገርምሽ ነገር አናንድ ከአስር ልጅ እንብል አስር ውስጥ አምስቱ ራሳቸው ከራሳቸው ጋር ጥሩ ግንኙነት አይኖራቸው ገባሽ ከአስር ውስጥ አምስቱ ሆኖ አንድ አራቱ አንዷ ላይ ከጀመሩ እንደሆነ እሷን፣ አንቺ እንዲህ ነሽ እንዲህ ነህ ምናምን ከተጀመረ፣ አምስቱ እራሳቸውን ለማሻሻል እና እንደ ፖፑላር ለሚሆን እነሱም ቡድ ያደርጋል። ምክንያቱም ምንድን ነገር እንግዲህ እኔ ራሴ ለቀ ራሴን ጥሩ ሌላ ሰው እንዳያቅብኝ፣ እኔ ከራሴ ጋር ጥሩ ግንኙነት እንደሌለኝ፣ እኔ ራሴ እንደማልወድ ወይ እንደዚህ ነኝ እንደዚህ ነህ ከማለት ቶሎ ብለው ወደ ግሩፕ ውስጥ ነው የሚገቡ። የራሳቸው ጓደኞቹን ራሳቸው እንደ ቡሊ ይሆናል የሚገርምሽ ነገር። ከዛ እቺ ልጅ ብቻዋን ትሆናለች ማለት ነው። ይሄ ደግሞ በጣም ከባድ ነው። አሁን እንግዲህ እንደዛ ስልሽ እኮ ወደ ሀንድረድ ወደ መቶ ግቢበት ማለት ነው። ወደ መቶ ወደ ሺህ ግቢበት አንቺ ለምን ራስሽን አትገይ የሚባልም አለ። ራስሽን አንቺ እኮ ታስጠያለሽ፣ ማንም አይወድሽም እኮ አንቺ እኮ እንትን ትያለሽ ምናምን፣ አንቺ ራስሽን እንደዚህ መስሎሸ ብለው ወይ አንተ እኮ እንደዚህ ነው ብሎ ሳይታወቅ ወይ ውሸት ይጀመራል ብቻ አንድ ነገር ይጀመርና ያ ልጅ አይሶሌት ይሆናል ይገለላል። ውዴ በጣም እና ሶሻል ሚዲያ ላይ የሚፈራው እሱ ነው እና ሌላ ምንድነ አሁን ደግሞ በኮቪድ ምኘት ምንድነው እሱ ብቻ ስለሆነ ያላቸው ኮንታክት ይገቡበታል በጣም እና ወላጅ አቅም ይህ ነገር እንዳለ የተለያየ አፖች አሉ አፕሊኬሽኖች አሉ ትንሽ መንቃቱ ጥሩ ነው መነጋገር ትልቁ ነገር መታገስ እንዳለባቸው እና ይህም ያልፋል ጭንቀት ላይ ካሉ እንደሆነ የከበደ ነገር ካለ ይህ ያልፋል ግን ብዙ ጊዜ ሳያቁ በአሁኑ ሊገቡ ይችላሉ ራስን ለመግደል ሰውን በመደብደብ የተለያዩ ነገሮች አሉ፣ የሚያስሙት ነገሮች አለ። ሆሞሳይዳል ሱሳይዳል የምንላቸው ነገሮች እነሱ፣ እንደዛ ነገር ሲመጣ አለመደበቅ፣ አትሊስት ለቤተሰብ ለጓደኛ፣ ለአስተማሪ ወይ ለዶክተር፣ ለአንድ ሰው መናገር እንዳለባቸው ምክንያቱም ፈልገውት ሳይሆን ሊፈጽሙት ይችላሉ ማለት ነው። ስለዚህ ትልቁ ነገር ራስን መጠበቅ እንደሚያል እና ለራሱ ጊዜ መውሰድ በተቻለ መጠጠን ደግሞ አትሊስት አንድ ሰው ያስፈልጋቸዋል ትንሽ ገለል ብሎ ከጓደኞቻቸው ከበራ ይሌለ ከአንድ ሰው ጋር መወያየት አለባቸው። ስለኖሯቸው ብቻቸውን አለመሆን ምክንያቱም ይሄን ነገር ካለፉት በስተክሰስ በጣም ጥሩ ነው። በኋላ ይሄ ራስን የማጥፋት ሀሳብ ያላቸው ልጆች ብዙ ጊዜ ምን ሲሆኑ ነው እንደዛ አይነት ስሜትና ሁኔታ ውስጥ የሚገቡት? ብዙ ከራሳቸው እራሱ አእምሮ በሽታ ዲቨሎፕ ሊያደርጉ ይችላሉ። ወደ ዲፕሬሽንን ናንግዛይቲ ማለት ነው። ትልቁ ነገር ግን ቤተሰብ ላይ ፕሬሽር ጭንቀት ይኖራል። የቤት ጥቃት ጥቃት ሊኖር ይችላል። እናትና አባት የተለያየ ነገሮች ሊገጥማቸው ይችላል። ብቻ ከአቅማቸው በላይ ሲመስላቸው ነው። ብዙ ጊዜ ልጆች ወጣቶችን ሳናገር ፈልገውት አይደለም፣ ያችኛዋን ጭንቀት ለማውጣት ነው። እቺ ሞመንቶ በጣም ከባድ ስለሆነች እሱን ለማውጣት ነው እንጂ ራሳቸውን ፈልጎ ሊገድበው አይደለም። ይሄ ምንድን ነው የሚነግረኝ ኮፒንግ መካኒዝም እስኪል የላቸውም ማለት ነው። ያቺ ሞመንት ማለት ነው በጣም ጭንቀቱ ሲበዛ እና ምንም ኦፕሽን የለኝም ሲሉ ነው ወደዛ ላይ የሚገቡት። ብዙ ጊዜ እኔ በስራዬ ብዙ ብዙ ብዙ በጣም ራሳቸውን ለመግደል የሞከሩ ምናምን ልጆች እየተረፉ ልጆች አውቃለሁ። ለምንድን ነው የሚፈልጉት የሚያዳምጥ ጊዜ የሚሰጥ እና ኦፕሽን የሚናገር አዳልት ነው የሚያስፈልጋቸው። በቃ ገባሽ እዛ በጣም የከበደው በቀላል መሰራት የሚችል ነው። ለምን ያኔ ውጥር ስለሚጭንቅላታቸው በቃ ይሄ ነገር ስላረኩኝ የራሴን ብገደል ይሻለኛል አልቻልኩትም ነው እንጂ የሚሉት የሚያስፈልገው ቀቱ ከተሰጣቸው ራሳቸውን ት መረጋጋት እንደሚችሉ መተንፈስ እንደሚችሉ ስፖርት ሰርተው ጭንቀቱ መውጣት እንደሚችሉ ለራሳቸው ዳሪ እንደ ደብዳቤ ጽፈው ከዛ ማንበብ እንደሌለባቸው ሙዚቃ ላይ ማንበብ ላይ የሃይማኖት መጽሐፎች ሊሆን ይችላል። የተለያዩ ነገሮችን አንብቦ ከዛ ጭንቀት መውጣት እንደሚችሉ ሲያውቁት አያረጉትም። መገን ያቺ ብዙ ጊዜ ደግሞ በ የሰውነታቸው በጣም የተቀየረ ሆርሞናል ቼንጅ ስላለ እሱን እንዴት አድርጎ ራሳቸውን ማስተካከል እንዳለባቸው ስፖርት ሊሆን ይችላሉ የተለያየ ነገሮች ራሳቸው ማረጋጋት የሚችሉበትን መፍትሄ ከተሰጣቸው አያረጉት መለሽኩ ግን ያቦታ ደግሞ ምንድን ነው አካባቢ ሰው ያስፈልጋል። ከወላጅ ከአክስት፣ ከአጎት ከሰፈር ሰው፣ ከመምህሮች፣ ተለቅ ያሉ ወጣት የሚያውቁት ከሆነ የሚያወያያቸው ሰው ነው የሚፈልጉት። እና ብዙ ጊዜ ብትጠይቂ አእምሮ ላይ የሚሰሩ ሳይኮሎጂስ ሶሻል ወርከር ዶክተሮችን ብት አንዴ ሰው ቁጭ ብሎ ካናገረችው በኋላ ቶሎ ነው ሪሊፍ የሚያገኙት። እዚህ እንግዲህ እራሳቸውን ለመሆን ለምሳሌ ሱስ ባለበት ቦታ ላይ ወይም ደግሞ ሌሎችም ሌሎችን በሚያሾፉባቸው ሰዓት ላይ ያንን ተቋቁሞ ለማለፍ ራሳቸውን ለመሆን ከየት መጀመር ይችላሉ አትሊስት አንድ ጓደኛ ያስፈልጋቸዋል በጣም እና የሚገርምሽ ነገር እኔ አንዳንድ የአንድ ልጆችን አንድም የለኝም አልፈልግ የሚሉም አለ እኔ ደግሞ አይሆንም ምክንያቱም አንድ እነሱን ቋንቋ የሚገባው የራሳቸው እድሜ ልጅ መሆን አለበት እና ያስፈልጋል ጓደኛ ያስፈልጋል ምክንያቱም በጣም በጣም ከባድ ነው መቋቋም ብቻቸውን ይከብዳል። ስለዚህ ትልቁ ነገር ከራሳቸው ለመመለስ ምንድን ነው፣ በደንብ አድርገው ራሳቸውን ካወቁ ምን አይነት ጓደኛ እንደሚያስፈልጋቸው ደግሞ ያውቃሉ። ዝም ብሎ አይደለም የሚመርጡት። ሶስቱ ላይም መስራት ያለባቸው ይመስለኛል። ጓደኛ ማለት ምንድን ነው? ዝም ብዬ አሳይመንት ትንሽ ብሰጥ፣ አንቺ ጥሩ ፖዘቲቭ የሆነ ለራሳቸው ፖዘቲቭ የሆነ ልጆች ይኖራሉ፣ ለአንቺ ፖዘቲቭ ሆነ የራሳቸው ኔጌቲቮች አሉ፣ ለአንቺ ኔጌቲቭ ሆነው ለራሳቸው ፖዘቲቭ እና ኔጌቲቭ ኔጌቲቮችን ማየት አለባት። ገባሽ? ስለዚህ ሲቪል አሁን ለአንዱ ልጅ እጅቷ ከባድ ላይ ብትኖርም ግን ሁሉ ቀን ጥሩ ልጅ ከሆነችላት ትስ ኦኬ። ግን አንዳንዴ ምንድን ነው የምትይው የራሳቸው ጥሩ ኑሮ ይኖረና፣ ግን ልጅቷ ላይ በጣም ከባድ ናቸው፣ ኔጌቲቭ ናቸው። እና ይሄ ምንድን ነው? ይሄ ክሪቲካል ቲንኪንግ የምንለው ነገር አለ። እሱ ላይ እያሰቡ በደንብ አድርገው ማወቅ አለባቸው መማር አለባቸው። ጓደኛ ምንድን ነው ማለት ነው? ጓርስ ነው የሚከቷቸው። እሱ ደግሞ ለመወያየት ምንድን ነው ወላጅ ነው ያለው። ከወላጅ ጋራችን ጓደኛ ይሄ ጓደኛ እንደዚህ ብሎ ወላጅ መኖር አለበት። ብቻ ተለቅ ያለ ሰው ጋር መወያየት ያለባቸው ይመስለኛል። እኛቱም በጣም ከባድ ነው። የማይሆን ነገር ቅር የሚላቸው የማይቀበሉትን ነገር ራሳቸውን ማዳመጥ እንዳለባቸው ትንሽ ጊዜ ለራሳቸው ሰተው ካሰቡ ያቁታል። አብኖ ማመስገን ነው። አድማጮቻችን እንግዲህ፣ ከስነ ልቦና ባለሙያዋ ዛህራ ለገሰ ጋር የነበረኝ ቆይታ እዚህ ላይ ተጠናቋል። ወጣቶች ሆናችሁ ስላለባችሁ ጭንቀት ወይም ስለሚያሳስቧችሁ ጉዳዮች በፌስቡክ ገጿ አስክ ዛህራ ላይ ገብታችሁ ጥያቄዎቻችሁን ልታደርሷት ትችላላችሁ። በየወሩ ያላትንም የውይይት መርሃ ግብር በዛው ላይ መከታተል ትችላላችሁ። ኤደን ገረመው ከአሜሪካ ድምፅ አብሬያችሁ አምሽቻለሁ። ኤልያስ አስማረም በቅንብሩ አብሮኝ ቆይቷል። በነጋው ምሽት እስከምንገናኝ ድረስ ደናደሩ